ኬንያ የምስራቅ አፍሪቃ ሀገሮች ማህበረሰብ መሪነትን ተረክባለች። የማህበረሰቡ ስብሰባ ቅዳሜ ዕለት በኢንተርኔት አማካይነት የተከናወነ ሲሆን የኬንያ ፕሬዚደንት ኡሁሩ ኬንያታ ሊቀመንበርነቱን ከሩዋንዳ አቻቸው ከፖል ካጋሜ ላይ ተረክበዋል። ናይሮቢ ገልሞ ዳዊት ዝርዝሩን ይዟል። ሀያ አንደኛው የምስራቅ አፍሪካ ማህበረሰብ ሀገራት ስብሰባ ባለፈው ቅዳሜ ተከናውነዋል። በበየነ መረብ በተከናወነው ስብሰባ ላይ የአባል ሀገራቱ ተወካዮች የተለያዩ ውሳኔዎችን አሳልፈዋል። የስድስት ሀገራትን ማህበር ስትመራው የነበረችው ሩዋንዳ ኃላፊነቷን ለኬንያ ያሳለፈች ስትሆን የኬንያው ፕሬዝደንት ጽሁሩ ኬንያታ ለሚቀጥሉት አምስት ዓመታት ማህበሩን ለመምራት ቃለ መሃላ ፈጽመዋል። ኬንያታ ለማህበሩ ያላቸውን ዓላማ ለማሳካት እንደሚሰሩ ተናግረዋል። Demand more of those of us in leadership. Our responsibility at all levels of leadership is therefore to ensure. የምስራቅ አፍሪካ ማህበረሰብ ነዋሪዎች በአመራር ላይ ካለን ሰዎች ብዙ ይጠብቃሉ። ስለዚህም ድርሻችን የምስራቅ አፍሪካ ማህበረሰብ ምስረታ ግቡን እንድመታ መትጋት ነው። ከሁለት አስርተ ዓመታት በፊት ማህበሩን ስናቋቁም አራት መሰረታዊ ኢላማዎችን አስቀምጠን ነበር። አንደኛው በአንድ የጉምሩክ ስርዓት መተዳደር፣ የጋራ ገበያ መፍጠር የጋራ የመገበያያ ገንዘብ ማተምና በመጨረሻም ደግሞ የፖለቲካ ፌዴሬሽን መመስረት ነበር ከነዚህም በ2005 የተጀመረው በጋራ የጉምሩክ ስርዓት መተዳደር እንዲሁም በ2010 በስራ ላይ የዋለው የጋራ የገበያ ስርዓት መመስረት በትግበራ ላይ ናቸው በመቀጠልም የጋራ የመገበያ ገንዘብ የመፍጠሩ ሂደትም ከስድስት ዓመት በፊት በተደረሰው ስምምነት መሰረት በሂደት ላይ ሲሆን የፖለቲካ ፌዴሬሽን የመመስረት ሀሳብም ከባለፈው አጠቃላይ ስብሰባችን በኋላ የተቋቋመው ኮሚቴ ህገ መንግስት በማርቀቅ ላይ ነው ብለዋል። ኬንያታ በበፊቱ የማህበሩ ፕሬዚዳንት ፖል ካጋሜ የተጀመሩ ስራዎችንም እንደሚያስቀጥሉ፣ በአባል ሀገራቱ መካከል የንግድና ኢኮኖሚያዊ ትስስር ይበልጥ እንደጎለበት እንደሚሰሩ አስገንዝበው የምስራቅ አፍሪካ ማህበረሰብ ሀገራት ስብስብ በአፍሪካ ጠንካራ ኢኮኖሚ የሚንቀሳቀስበት አካባቢ የሆነ መምጣቱን ገልጸዋል። አባል ለመሆን ጥያቄ እያቀረበችላለችው ደቡብ ሱዳን ኬንያ በተገቢነት ለደቡብ ሱዳን ዜጎች ነጻ ቪዛ እንደሚሰጥም ተናግረዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ